የአማራ ክልል የደህንነትና የጸጥታ ምክር ቤት ሰሞኑን ይፋ ያደረጋቸው ክልከላዎችና ውሳኔዎች መነሻ በአንዳንድ አካባቢዎች የቀጠለው የጸጥታ ችግር መሆኑን አንድ ከፍተኛ የክልሉ ባለስልጣን ተናግረዋል። ክልከላው በሚመለከታቸው አካባቢዎች መደበኛ የሆነ ወታደራዊ ፍልሚያ የለም ያሉት በቢሮ ኃላፊ ማዕረግ የአማራ ክልል ፕሬዝዳንት ዋና የሕግ አማካሪ አቶ መርሃ ጽድቅ መኮንን ጥቃት እየፈጸሙ የሚሰወሩ ኃይሎች ግን ችግር ሲፈጥሩ መቆየታቸውን አመልክተዋል። አቶ መራ ጽድቅ መኮንንን ባህር ዳር ስልክ ደውሎ ያነጋገራቸው እስክንድር ፍሬው ነው። ሰሞኑን ይፋ የተደረገው የአማራ ብሔራዊ ክልላዊ መንግስት የደህንነትና የጸጥታ ምክር ቤት የጋራ መግለጫ በተለያዩ የክልሉ አካባቢዎች ያጋጠሙ የጸጥታ ችግሮችን የዘረዘረ ቀጣይ አቅጣጫዎችን የሚያስቀመጠ ነው። በማዕከላዊና ምዕራብ ጎንደር ዞኖች በጎንደር ከተማ እንደዚሁም በቅማንት ብሔረሰብ አስተዳደር አካባቢ አጋጠሙ ያላቸውን የጸጥታ ችግሮች ጠቅሷል። በተለይም ከመስከረም 15 2012 ጀምሮ የተከሰተውን ግጭትና የደረሰውን ከፍተኛ ጉዳት አስረድቷል። ወቅታዊውን የጸጥታ ችግር መነሻ በማድረግም መከላከያን ጨምሮ የፌዴራል የጸጥታ ኃይል ማንኛውንም ሕጋዊ እርምጃ ወስዶ ቀጠናውን ወደ ተሟላ ሰላምና መረጋጋት እንዲያሸጋግር መመሪያ መተላለፉን አስታውቋል። መግለጫው የተላለፈውን መመሪያ በመከተልም የክልሉ የጸጥታና ደህንነት ምክር ቤት በማዕከላዊና በምዕራብ ጎንደር ዞኖች በጎንደር ከተማና በቅማንት ብሔረሰብ አስተዳደር ተግባራዊ የሚደረጉ ክልከላዎችንና ውሳኔዎችን ይፋ አድርጓል። በ አንድ ክፍል በተዘረዘሩት ክልከላዎችና ውሳኔዎች ላይ ማብራሪያ እንዲሰጡኝ የክልሉን አንድ ከፍተኛ ባለስልጣን አነጋግር ያለው እኚህ የክልሉ ባለስልጣን በቢሮ ኃላፊ ማዕረግ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ዋና የህግ አማካሪ አቶ መርሃ ጽድቅ መኮንን ናቸው ለአቶ መርሃ ጽርቅ በቅድሚ ያነሳውላቸው ጥያቄ የክልከላዎቹና የውሳኔዎቹ ይፋ መደረግ የአስቸኳይ ጊዜ አዋጅ ነው ወይ የሚል ነው ለዚህ ከሚሰጡት ምላሽ ይጀምራሉ እንግዲህ አስቸኳይ ጊዜ አዋጅ የሚታወጀው በሁለት መንገድ ነው። አንዱ ክልሎች የሚያውጁባቸው ሁኔታዎች እንደ እነዚህ ያለ አይነት አይደሉም። የጤና ጉዳይ፣ የበሽታ መዛመት እንዲህ የመሳሰለ ነገር ሲኖር ነው። ፌዴራል መንግስቱ ነው እንደዚህ ጸጥታ ነክ በሆነ ጉዳይ በሚኒስትሮች ምክር ቤት አማካኝነት የአስቸኳይ ጊዜ አዋጅ የሚያውጀው። ፕሮፐር ነው ለማለት አይቻልም። ግን ያው ለሱ የቀረበ ለተወሰነ የጸጥታ መረጋጋት ሲባል የሚደነገግ እና የሚሰጥ መመሪያ ነው። ያው ከቃሉም መረዳት እንደሚቻለው ጠባዩን በተመለከተ ሊወራረስ ይችላል እንጂ ሙሉ በሙሉ የአስቸኳይ ጊዜ አዋጅ ነው ለማለት ያስቸግራል። ግን ዞሮ ዞሮ አሁን ከቅርብ ጊዜ ወዲህ አንድ የምታየው ነገር አለ። እንደዚህ ያለ ሰፋ ያለ የጸጥታ መናጋት በሀገሪቱ እየተፈጠረ በመምጣቱ ለሁሉም ነገር መደበኛውን የህገ መንግስት ስርአት ተከትሎ የአስቸኳይ ጊዜዎች ከመደንገግ ይልቅ ቀለል ያሉ የማረሚያ ጊዜዎችን በመስጠት ነገሮችን የማረም ልምድ ልክ አሁን ኮማንድ ፖስት እዚህ ቆመ እዚያ ቆመ እንደምትለው አይነት ነን ከፊል በሆኑ አካባቢዎች መመሪያዎችን መስጠት እየተለመደ መጥቷል። አስቸኳይ ጊዜ አዋጅ ነው ለማለት አይቻልም፣ ግን ለሱ የቀረበ ነው ማለት ግን ብዙ የሚያስቸግር ነገር አይደለም። ለምን ያው የተወሰኑ ክልከላዎች ተደርገዋል። መብቶች ይያዛሉ። መሰረታዊ መብቶች ናቸው እነዚህ የሚያዙት መብቶች ያው የአስቸኳይ ጊዜዎች ውጤቱም ይኸው ስለሆነ ዝሮ ዝሮ በኢፌክት ወደዛ የቀረበ ነው ማለት ይቻላል። የሰሞኑ ውሳኔ ዋነኛ መነሻ በተጠቀሱት የክልሉ አካባቢዎች የቀጠለው የጸጥታ ችግር መሆኑን አቶ መርሀ ጽድቅ አስታውሰዋል። ገባ ወጣ እያለ የሚያጋጥም የጸጥታ ችግር መኖሩን ነው ያብራሩት። እንግዲህ መደበኛ የሆነ የወታደራዊ ፍልሚያ አይካሄድም እዚህ አካባቢ ምንድን ነው እየመቱ መጥፋት፣ እያጠፉ መብረር ወይም መሰወር በሚመስል መንገድ ነገር ግን ረዘም ላለ ጊዜ የጸጥታ መናጋት የሚፈጥሩ ግጭቶች ተከስተዋል። ይህን አስከብራለሁ ብሎ የአካባቢው ጸጥታ ኃይል በሚንቀሳቀስበት ጊዜ ደግሞ በቅኝት ላይ እያለ ለምሳሌ በዚሁ የጸጥታ ኃይል ኃይል ላይ አልፎ አልፎ ትንኮሳዎች ተሰንዝረዋል። እነዚህ ትንኮሳዎች በተራ ሽፍታ ከሚከናወኑት ወይም ደግሞ በመደበኛ መንገድ ከሚደረጉት ዝርፊያዎች ወጣ ያሉ ናቸው። ተሽከርካሪ አቁሞ የማዝረፍ ነገር አለ። የጸጥታ ኃይሉን በከፍተኛ ደረጃ የመጋፈጥና ለምሳሌ መጥቶ የመጥፋት ነገር አለ። በዛ ላይ ደግሞ ሰላማዊ በሆኑ ነዋሪዎች ላይ የሚደርሱ ግድያዎችም ጥፋቶችም አሉ። አውራ ጎዳናዎችና መጋቢ መንገዶች ይዘጋሉ፣ ትምህርት ቤቶች ይዘጋሉ። እንዲህ አይነት ሁኔታዎች መከሰት ከጀመሩ ቆይተዋል። አቶ መርሃ ጽድቅ በተጠቀሱት አካባቢዎች ለተፈጠሩ የጸጥታ ችግሮች ተጠያቂ የሚያደርጉትም የቅማንትን ማህበረሰብ የማንነትና የውስጥ አስተዳደር ጥያቄ መጠቀሚያ በማድረግ ይንቀሳቀሳሉ ያሏቸውን ኃይሎች ነው። ይህን መንጠልጠል ለመንጠላጠያ በማድረግ ትንሽ ያው አካባቢው ጠራፋማ እንደ መሆኑ መጠን ከፍተኛ ደረጃ ሕገወጥ የጦር መሳሪያዎችና ጥይቶች ይዘዋወሩበታል። ይሄንን ተጠቅመው አካባቢውን በቀጥታ ረዘም ላለ ጊዜ በመደበኛ መንገድ ለማወቅ የተነሳሱ ኃይሎች ያሉ በሚመስልበት መንገድ ስፋት ባለው ሁኔታ የጨመረ የመጣ የጥፋት እርምጃ አለ እና ይሄንን የጥፋት እርምጃ መሰረት በማድረግ እንግዲህ በራሱ አቅም ክልሉ ሊያደርግ የሞከረውን ሞክሯል። አልፎ አልፎም እንደው ገባ ወጣ በሚል አይነት መንገድ ሆነ እንጂ የመከላከያ ኃይል አባላትም ቢሆን ጣልቃ የገቡባቸው አጋጣሚዎች አሉ። ነገር ግን ሁለቱም ሶስትም ጊዜ አሁን በቅርብ የተከሰተውን ጀምሮ ከፍተኛ ጥፋት እየደረሰ ነው። የቤት ቃጠሎ ደርሰዋል። በከፍተኛ ደረጃ ብዙ ቤቶች ብዙ ሰዎች ተፈናቅለዋል። ከዛም አልፎ ሰዎች በጣም በጸያፊና በአካባቢው ልማዳዊ ባልሆነ መንገድ ተገለዋልና። እንግዲህ የተወሳሰበ ነው መነሻው። በቀጥተኛ መነሻው ግን ለዚህ ባያበቃም ለእንደዚህ አይነት ግጭት ይዳርጋል ባይባልም ከዚህ ከቅማንት አስተዳደር ጋር የተያያዘ ጥያቄ ነው። እንግዲህ የቅማንት ብሔረሰብ አስተዳደር አንዱ አካባቢ ነው። ከዚህ ውስጥ ስልሳ ዘጠኝ ቀበሌዎችን ይዞ አሁን ለመጨረሻ ጊዜ እንዲደራጅ ሙከራ እየተደረገበት ያለ ነው። ነገር ግን ከዚህ ከጎንደር ጀምረ እስከ ሁመራ፣ ከጎንደር ጀምረ እስከ መተማ ያሉ አውራ ጎዳናዎች አሉ። የኢኮኖሚ መስመሮች ናቸው እነዚህ እና እነዚህን ሁሉ ወጥሮ በመያዝ ሊው አካባቢውን የማመስና መንግስትን ስራ የማስፈታት በዚህ ብቻ ተጠምዶ አካባቢውን እንዳይቆጣጠር የማድረግ ህልምም ፍላጎትም ያላቸው ሀይሎች ከጀርባ የሚያንቀሳቀሱት በሚመስል አይነት መንገድ ምክንያቱም ሌላም ቦታ የማንነት ጥያቄ ይነሳል። እዚህ ብቻ አይደለም። በአርጎባ ተነስተው ተመልሰዋል። በሌሎች አካባቢዎች ግን ሌሎች ተመሳሳይ ጥያቄዎች ይነሳሉ ና ይህኛውን ለየት ያደረገው በከፍተኛ ደረጃ በትጥቅና በመሳሪያ የሚታገዝ እንቅስቃሴ መሆኑ ነው እና ደግሞ በህዝቡ ውስጥ ነና የሚከናወነው አንዳንድ ጊዜ ከህዝብም ጋር በቀጥታ ያላትምሃል እና በአማራ ና በቅማንት ህዝቦችም አላስፈላጊ የሆኑ ግጭቶችን ለማስፋፋት ጥረት የተደረገበት የሚመስል ደግሞ አሁን አሁን ደግሞ ጭራሹን ክልሉን አቅሙን በሚፈታተን ደረጃ እስከ ከተማው እስከ ዋና ከተማው ድረስ እስከ ጎንደር ድረስ ያው ጎንደር ትልቅ ከተማ ታሪካዊ ከተማ ነው። እስከሱ ድረስ ለማድረስ ሙከራዎች እየተደረጉ ስለ ነበር እንግዲህ ይሄን የማስታገስ ጉዳይ አሁን በፍጹም ችላ ሊባል የሚገባ አይደለም፣ የሚል የመንግስት አቋም የተገለጸበት ነው። እንግዲህ ያው የተሰጠ የተባለው መመሪያ፣ አቶ መርሀ ጥርቅ፣ እንግዲህ የአማራ ብሔራዊ ክልላዊ መንግስት አቋም ይታወቃል። አሁን በገለጿቸው ነገሮች ላይ ተጠያቂ ናቸው ወይም ከጀርባ አሉ የሚላቸውን ወገኖችን በስምት ከመጥራት የገለጹ አስተያየቶች፣ መግለጫዎች ሲሰጡም ቆይተዋል። አሁን ይሄ ውሳኔ ክልከላዎቹና ውሳኔዎቹ ተግባራዊ እንዲደረጉ በተካሄደው ስብሰባ ላይ አንዳንድ አካላት በህግ ጭምር እንዲጠየቁ መወሰኑን የሚገልጹ መረጃዎች በተለያዩ መንገዶች ሲወጡ አይተናል ሰሞኑን። እና ይሄ እውነት ነው ወይ? ከነዚህ ክልከላዎች በተጨማሪ እነዚህ እነዚህ አካላት በህግ ይጠየቁ የሚልም ነው። ትክክል ነው። እንግዲህ ምንድን ነው አስራ አንድ ነጥቦች ናቸው የያዙት። አንደኛው ነጥብ አሁን ያነሳው ነው። ምክንያቱም አሁን እዚህ ውስጥ መጨስ፣ በህዝብ ውስጥ የሚደረግን እንቅስቃሴ ሁሉንም ጥፋተኛ ልታደርገው አትችልም። እንዲያውም በተቻለ መጠን እንዲህ ያለውን ነገር በጣም በግትርነት ሄደህ ሁሉንም እጠይቃለሁ ማለት ስለማትችል አቅም በፈቀደ መጠን እንግዲህ የሰው ህይወት ስለ ጠፋ ዘግናኝ ወንጀሎች ስለተፈጸሙ የሰው ልጅ በቁመናው ተቆራርጦ የሚሞትበት አይነት መንገድ ስለታየና ይሄ ደግሞ በጣም አጸያፊ ነው። ሰዎች ተለይተው ማንነታቸው ተጣርቶ እንደዚህ ባሉትና ወጣ ያለ ወንጀል እጃቸው በገባበት ባለፈበት ሰዎች ላይ የሚመጥን እርምጃ ካልተወሰደ ትንሽ አስቸጋሪ ነው። አብዛኛው ይሄ በጅምላ የገባው ጀሌ ሆኖ የተካተተው እንግዲህ የቅማንት አስተባባሪ ኮሚቴ የሚባል ነበር። ዞሮ ዞሮ ይህንን የማንነት ጥያቄ ህዝብን ወክሎ ሲያንቀሳቅስና ከመንግስት ጋር ሲደራደር የቆየው ነገር ግን ሁሉም የኮሚቴ አባላት ሳይሆኑ አንዳንዶቹ ዝም ብለው በጽንፈኝነት ማስተባበሪያ ጽሁፍ ቤታቸውን እስከ ጎረቤት ክልል ድረስ አድርሰው እዛ በማቋቋምና ተገቢውን የሎጂስቲክስ የፋይናንስ ድጋፍ እያገኙ እንግዲህ ለዚህም አሁን ማስረጃዎችም ተይዘዋል። የሚጠቀሙባቸውን መሳሪያዎችም ስታይ ይሄ እንግዲህ በጸጥታ ኃይሎች የተያዙትን መረጃዎችም ስትመለከት እንደ ተራ ሽፍታ ወይም የአካባቢ ተንቀሳቃሽ ይዘዋል ተብሎ ከሚገመት ነፍስ ወከፍ መሳሪያ በላይ የሆነ ለመትረየስ እንደ ስናይፐር እንደ የመሳሰሉ ከበድ ከበድ ያሉ ሄቪ አርቲለሪ የምትላቸው አይነት በመከላከያ እጅ መያዝ የነበረባቸው መሳሪያዎች እንደነዚህ ባሉ ሰዎች እጆች ተይዘው ሲተኮስባቸው፣ ሰው ሲሞትባቸው፣ ሲቆስልባቸው ተገኝቷል። በቢሮ ኃላፊ ማዕረግ የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት ዋና የሕግ አማካሪ ከሆኑት አቶ መርሃ ጽድቅ መኮንን ጋር ያደረግኩት ቃለ መጠይቅ ሰፋ ያለ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ